የጋዜጦች አምድ ግብጽ ባለፈው ሳምንት ስላስመረቀችው አዲሱ የስዌዝ ቦይ በቪየና የሚታተመው የኦስትሪያ ዕለታዊ ጋዜጣ ዲፕሬስ ቀጣዩን አስተያየት ጽፏል። የግብጽ ፕሬዝደንትና ፊልድ ማርሻል አብደል ፋታህ አልሲሲ ከጥቂት ቀናት በፊት ተመርቆ የተከፈተውን 35 ኪሎ ሜትር ርዝመት ያለውን አዲሱን የስዌዝ ቦይ ግንባታ ያለፈውንና የወደፊቱን የሀገሪቱን ታሪክ የሚያገናኝ ድልድይ አድርገው ሊጠቀሙበት አስበዋል። ጦርነት፣ ሽብርተኝነት፣ ውስጣዊ ክፍፍል፣ ሀገር መፈራረስ አዝማሚያ በሚታይበት በመካከለኛው ምስራቅ ውስጥ ግብፅ የማትንገዳገድ ጠንካራ ሀያል መንግስት ሆና መቆየቷን አዲሱ የቦዩ ግንባታ የሚያሳይ እንደሚሆን ግብፃዊው ፕሬዝደንት ተስፋ አድርገዋል። ይሁንና አዲሱ ቦይ የፈጠረው ብሔራዊ ኩራት ብቻውን ግብፅን እንደገና ወደ ነበረችበት የትልቅነት ሚናዋ ሊመልስ እንደማይችል በማመልከት በቪየና የሚታተመው የኦስትሪያ ዕለታዊ ጋዜጣ ዲፕሬስ አስተያየቱን ደምድሟል። የአውሮጳውያኑን የስደተኞች ተገና አሰጣጥ መርህን በተመለከተ በሱሪክ ከተማ የሚታተመው የስዊትዘርላንዱ ዕለታዊ ኖየ ሱሪሸር ጋዜጣ በጻፈው አስተያየቱ በመዘርዝሮች መሰረት ከአፍሪቃና ከእስያ ወደ አውሮጳ በብዛት የሚጎርፈው ስደተኛ ለአውሮጳ ሀገራት ያን ያህል ችግር ፈጣሪ እንዳልሆነ አመልክቷል። የአውሮጳ ህብረት አምስት መቶ ሚሊዮን ነዋሪዎች ያሉት ሲሆን ከነዚህም ብዙዎቹ የሚኖሩት በበለጸጉ ወይም በደህና የኑሮ ሁኔታ ላይ በሚገኙ አገሮች ውስጥ ነው። እና በመቶ ሺህ የሚቆጠሩትን አፍሪካውያንና እስያውያን ስደተኞችን በአውሮጳ ህብረት አባል ሀገራት መካከል በትክክል አከፋፍሎ ለማስፈር ቢሞከር አውሮፓ ያን ያህል መጨናነቅ አይገጥማትም። ስለሆነም ይላል የስዊትዘርላንዱ ዕለታዊ ኖዬ ሱሪሸር ጋዜጣ የአውሮፓ ህብረት አባል ሀገራት አቅሙ ስላላቸው የስደተኞቹን ቀውስ ሰብአዊ በሆነ መንገድ መፍትሄ ሊያገኙለት ይገባል። ይህንኑ ጉዳይ በተመለከተ በበርሊን የሚታተመው ዕለታዊው ጋዜጣ ዲቨልት ለየት ያለ አስተያየት ነው ያለው። ጀርመን በአሁኑ ጊዜ እስከ ዛሬ አይታው በማታውቀው የስደተኞች ጎርፍ ተጨናንቃለች ይላል ጋዜጣው። በሀገሪቱ የሚገኙ የቀኝና የግራ ቡድኖችም በብዛት ወደ ሀገሩ የሚገቡትን ስደተኞች በተመለከተ የሚሰማውን ክርክር አዘውትረው ከባህል ትግል ጋር ሲያመሳስሉት ይታያል። ይሁንና ዲቨልት እንዳመለከተው ስደተኞችን በተሳካ ሁኔታ ማዋሃድ የሚቻለው ለስደተኞቹ መደበኛ ስራ ሲሰጥ ነው። ጀርመናውያኑ ሶሻል ዴሞክራቶች የተሻለ የኑሮ ፍለጋ ብለው የሚመጡትንና እነርሱ የኢኮኖሚ ስደተኞች ለሚሏቸው የስራ ቪዛ መስጠት የሚቻልበትን ሀሳብ አነቃቅተዋል። ይህ እንደ ጋዜጣው አመለካከት ትክክለኛውን አቅጣጫ የያዘ መርህ ነው። በመሆኑም ስደተኞችን በብዛት ወደ መጡበት አካባቢ ከመመለስ ይልቅ አመቺውን የኢኮኖሚ ተሃድሶ አነቃቅቶ ስደተኞቹ ለሀገሪቱ ኢኮኖሚ ድርሻ እንዲያበረክቱ እድሉን መክፈቱ የተሻለ ሊሆን ይችላል በሚለው በርሊን በሚታተመው ዕለታዊው ዲቬልት አስተያየት፣ የዛሬውን ዝግጅታችንን እዚህ ላይ እናበቃለን። ስለ ትኩረት በአፍሪቃ ያላችሁን አስተያየት በተለመዱት አድራሻዎቻችን ላኩልን። እስከሚቀጥለው በደህና ቆዩን።